ሰላም ጤና ይስጥልኝ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ ምሽት መስከረም 21 2013 ጋቢና ቪኦኤ መርሃ ግብር ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዝኛ፣ በእንግሊዝኛ የተጻፉትን ደግሞ ወደ አማርኛ የሚተረጉመው ልሳን የተሰኘ መተግበሪያ ጀርመን ሀገር በሚገኝ ስቲፍድ በተሰኘ ሚዲያ ተቋም በኩል ሽልማት ተበርክቶለታል። ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው። ከካናዳዊው ተጣማሪው ጋር በመሆን ይህን የፈጠራ ስራ ለህዝብ ያቀረበው የኮምፒውተር ተመራማሪ ወጣት አስመላሽ ተካን ነው የሰማ ነው እንግዳ አድርገኗል። በሌላ በኩል የኢትዮጵያ እርቀ ሰላም ኮሚሽን ና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት ባህላዊ የእርቅ ስነስርዓት ሂደት ውድድር ላይ ባቀረበው ጽሑፍ ምክንያት ለሽልማት የበቃ ወጣት እንግዳማለን። ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂና ተአማኒ ስነስርዓት በመሆኑ እሱን ነው ይዤ የቀረበ ወጣት መሰለ ሰለሞን ይሰኛል የምሽቱ እንግዳችን ነው ሙዚቃና ሌሎች ዘገባዎችም አሉን ኤደን ገረመው መርሃ ግብሩን እየመራው አብሬያችሁ አመሻለሁ ኤልያስ አስማረም በቅንብሩ አብሮኛለን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር ትሆኑ ዘንድ እጋብዛለሁ አመሰግናለሁ ኤደን የደቡብ ሱዳን የሰላም ሂደት እየተንገዳገደ ነው፣ ከባድ ከባድ ፈተናዎችም ተደቅነውበታል ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ የደቡብ ሱዳን ልዑክ ዴቪድ ሽሬር ትላንት ለጋዜጠኞች በሰጡት ቃል የሰላም ሂደቱን በትክክለኛው አቅጣጫ እንዲንቀሳቀስ የሚረዳ አስቸኳይ እርምጃ መወሰድ አለበት ብለዋል። ካቢኔው መደበኛ ስብሰባዎችን አያደርግም ህዝቡ ደግሞ ፕሬዝዳንቱና ምክትል ፕሬዝዳንቶቹ እየተሰበሰቡ አንድ ላይ ሆነው እንዲሰሩ እንደሚፈልግ ነው የሚነግረን። የሽግግር ብሔራዊ ሸንጎም ስላልተቋቋመ አዳዲስ ህጎች አልወጡም። የህገ መንግስቱም ጉዳይ ተዘንግቷል ሲሉ ባለስልጣኑ መናገራቸው ተዘግቧል። ሰሜን ኮሪያውያን ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የሚያደርጉት የንግድና የባንክ እንቅስቃሴ በርካታ ዓለም አቀፍ ማዕቀቦችን የተላለፈ አድራጎት ነው ሲሉ ጉዳዩን የተከታተሉ ድርጅቶች አመለከቱ። ድርጅቶቹ ፒዮንግያንግ የኮንጎ የባንክ ስርዓት ቁጥጥር የላላ መሆኑን መጠቀሚያ እያደረገችው ናት ብለዋል። አፍሪካ ውስጥ የሚካሄዱ ግጭቶችን በገንዘብ የሚደግፉ እንቅስቃሴዎችን የሚከታተለው እና መቀመጫው ዋሽንግተን ዲሲ የሆነው ሴንትሮ የተባለው ድርጅት በቅርቡ ባወጣው ሪፖርት ከሁለት ዓመታት በፊት ሁለት ሰሜን ኮሪያውያን ነጋዴዎች ለንግድ ስራ ለሚገቡ ተጓዦች ያልሆነ ቪዛ አስመትተው በመግባት ኮንጎ ውስጥ የግንባታ ኩባንያ አቋቁመዋል የባንክ ሂሳብ ከመክፈትም አልፈው በመንግስት ወጪ የሚሰሩ ሀውልቶችን ግንባታ ጨምሮ በርካታ የስራ ኮንትራቶችን ወስደዋል ብለዋል። ሰሜን ኮሪያ በድብቅ መንቀሳቀስና በአደባባይ ልታገኝ የማትችለውን የውጭ ምንዛሬ ማግኘት የምትችልባቸውን የዓለም አካባቢዎች በማሰስ እየተንቀሳቀሰች መሆኗን ድርጅቱ አመልክቷል። የኮንጎ ዲሞክራቲክ ሪፐብሊክ ማዕከላዊ ባንክ ዋና ዳይሬክተርን ቪኦኤ በጉዳዩ ላይ አስተያየት እንዲሰጡ ጠይቋቸው ፈቃደኛ አልሆኑም። የመጩ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጩ ተፎካካሪዎች ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕና ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን የማክሰኞ ምሽት ክርክር በአሜሪካ የፕሬዝዳንታዊ ክርክር ታሪክ በአስከፊነቱ ወደር የለውም ተብሎ እየተነቀፈ ነው። የማክሰኞውን ሁኔታ ተከትሎም ፕሬዝዳንታዊ ክርክሮችን የሚያደራጀው ኮሚሽን ቀጣዮቹ ክርክሮቻቸው በተሻለ ስርዓት ጠብቀው እንዲከናወኑ ለማድረግ እንደሚሰራ አስታውቋል። ማክሰኞ እለት በኦሃዮ ክሊቭላንድ ከተማ በተካሄደው የመጀመሪያው ክርክራቸው ሁለቱ ተፎካካሪዎች አንዱ ሌላኛው ሲናገር በተደጋጋሚ ጣልቃ እየገቡ ሲያቋርጡና ሁለቱም ተራ ሳይጠብቁ አንድ ላይ ሲናገሩ ተደምጠዋል። አከራካሪው የፎክስ ኒውሱ ጋዜጠኛ ክሪስ ዋላስ ፕሬዝዳንት ትራምፕን አንደኛው ለጠየቀው መልስ ሲሰጥ ጣልቃ ገብቶ ማቋረጥ የለም የሚለውን የክርክሩን ደንብ እያከበሩ አይደለም ብሎ ገስጿቸዋል። በወጣው እቅድ መሰረት ፕሬዚዳንት ትራምፕና ጆ ባይደን ሁለተኛውን ክርክራቸውን ከሁለት ሳምንት በኋላ እንደ ይዞፕ አቆጣጠር ጥቅምት አስራ አምስት ሶስተኛውን ደግሞ ጥቅምት ሀያ ሁለት ያካሂዳሉ። የስፔን መንግስት በሀገሪቱ የኮሮና ቫይረስ ስርጭት እያሻቀበ መምጣቱን ተከትሎ ለማድሪድ ከተማ አዲስ የእንቅስቃሴ ገደብ አውጥቷል። በዚህም መሰረት ሶስት ሚሊየን የሚሆነው ነዋሪ ወደ ስራ፣ ወደ ትምህርት ቤት፣ ገበያና ሐኪም ቤት ካልሆነ በስተቀር ከቤት እንዳይወጣ ተደርጓል። መጠጥ ቤቶችና ምግብ ቤቶች ከወትረው ቀድመው እንዲዘጉ የሚያስተናግዱትንም ተገልጋይ በግማሽ እንዲቀንሱ ታዟል። ይህን አዲስ መመሪያ የጠቅላይ ሚኒስትሩ ፔድሮ ሳንቼዝ መንግስት ከርካታ ራስ ገዛ አስተዳደሮች ጋር ተስማምቶ ያወጣው ሲሆን የማድሪድ ቀኝ ዘመም አስተዳደር ባለስልጣናት በበኩላቸው በስልጣችን ጣልቃ እየገቡብን ነው ሲሉ ተቃውመውታል። እስራኤል ውስጥ ደግሞ የኮሮና ቫይረስ ስርጭቱን ማሻቀብ ተከትሎ ነዋሪዎች ከቤታቸው ከአንድ ኪሎ ሜትር ርቀት በላይ ተጉዘው ሰልፍ እንዳያካሂዱ የሚከለክለው ሕግ በምክር ቤቱ አልፏል። ውሳኔውን ደጋፊዎች ወረርሽኙን ለመቆጣጠር ይጠቅማል ሲሉ፣ ነቃፊዎች ደግሞ ኢየሩሳሌም በሚገኘው የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መኖሪያ ቤት ደጃፍ ለወራት ሲካሄድ የቆየውን የተቃውሞ ሰልፍ ለማስቆም የታለመ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የኮቪድ-19 መመርመሪያ መድኃኒትና ክትባቱን በሚወጣበት ጊዜ በዓለም ዙሪያ እኩል ፍትሐዊ በሆነ መንገድ ተደራሽ እንዲሆን የ35 ቢሊዮን ዶላር አስቸኳይ እርዳታ ጠይቀዋል። የመንግስታቱን ድርጅት የኮቪድ ምላሽ ለሚያቀናጀው ኤሲቲ አክስለሬተር ለተባለው ስብስብ የበይነ መረብ ጉባኤ ባሰሙት ንግግር የምርመራው ቁሳቁስ መድኃኒቶችና ክትባቶች ለሁሉም እኩል መዳረሱን የማረጋገጥ ጥረት እያንዳንዱ ሀገር ለራሱ ጥቅም ሲል ሊያደርገው እንደሚገባ ተናግረዋል አድማጮች ለሰዓቱ የያዝኩላችሁ ዜና ይህን ይመስላል አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ለዜናዎቹ ስመኝሽ የቆየን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። የኮሮና ቫይረስ በዓለማችን ላይ ከተከሰተ በኋላ የሰው ልጅ ከቴክኖሎጂው ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ሀገር የሚገኝ ስቲፍድ የተሰኘ የሚዲያ ተቋም የሰውን የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ ሰማንያ ድርጅቶችን መርጦ አስተዋውቋል። ከእነዚህ ድርጅቶች መካከል በማሽን ማስተማር ወይም ማሽን ለርኒንግን በመጠቀም የኢትዮጵያ ቋንቋዎችን ወደ እንግሊዝኛ የሚተረጉም መተግበሪያ አፕ የፈጠረ ልሳኔ የተሰኘ ኩባንያም ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሁፎችን ወደ እንግሊዝኛ፣ በእንግሊዝኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለህዝብ ያቀረበው አሁን በጀመር ነው በኢትዮጵያውያን አዲስ ዓመት መግቢያ ላይ ሲሆን በቅርቡ በትግረኛና በኦሮምኛ ቋንቋዎችም የትርጉም አገልግሎት መስጠት ይጀምራል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለህዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ስመኝሽ የቆየ እንግዳ አድርገዋለች። አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርስቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ የትምህርት እድልም ወደ ጀርመን አቅኝቶ በዳታ ማይኒንግና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። የአስመላሽ የእውቀት ጉዞ በዚህ አልተገታም። በቴክኖሎጂ ዙሪያ ያለውን እውቀት ይበልጥ ለማጎልበትና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድህረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ሕልም በመሰነቅ ነበር። ይህን ሕልሙን እውን ለማድረግም ከአንድ ዓመት ከሶስት ወር በፊት ከተዋወቀው ካናዳዊ የስራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል። ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ ኤንትርፕርነር ፈርስት የሚባል ኩባንያ አለ። ይሄ ኩባንያ የራሳቸውን ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል። እና አንድ አጋጣሚ ከአንድ አመት ሶስት ወር አካባቢ በፊት እኔም አዳምም ኤንትርፕርነር ፈርስት አፕላይ አደረግን እና እዛ ነው የተገናኘ ነው። የልሳን ዋናው ጥንስስ ሀሳቡ ያው ድሮ ከኢትዮጵያ ነው የመጣሁት እና ሌላ ምሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት ያው ችግሩ ይገባኝ ነበር። ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው። የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለሕዝብ አቅርቧቸዋል እና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው? በአሁኑ ጊዜ ያው የአማርኛ ስራችን በዚህ በአዲሱ ዓመት ለሕዝብ አቅርበናል። ትግርኛም አሁን ያው በሞከራ ላይ ያለ በቅርቡ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። መሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ in the Aristotelian groups, millions of them. በመጠቀም ነው ይሄ ቴክኖሎጂ የሚሰራው፣ እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ እንደዚህ ያሉ ጥንድ አረፍተ ነገሮችን ለማውጣት የአማርኛ እና የእንግሊዝኛ ጽሑፍ ልንጀምር እንችላለን። ስለዚህ እነኛ ጽሑፎች ወደ አረፍተ ነገር ማስተካከል፣ ከዛም የትኛው አረፍተ ነገር ከየትኛው አረፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ ከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አረፍተ ነገሮችን ቱ ሲኩዌንስ ሌርኒንግ የሚባለው አንዱን አረፍተ ነገር ወስዶ ሌላኛውን አረፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው። ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግል እና ኢንዴክስ የመሳሰሉ መተግበሪያዎች አሉ እና የእናንተ የፈጠራ ስራ ከእነዚህ ቴክኖሎጂዎች በምን ይለያል? ዋናው ስራው ያው ሚሽን ትራንስሌሽን ተመሳሳይ ነው። በዚህ አኳያ ይመሳሰላሉ። የሚያለያቸው ዋናው ምንድን ነው? ያው የስራው ኳሊቲ ነው ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎቹም ቋንቋዎች ለምሳሌ እንደ ትግርኛ፣ ኦሮምኛም የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነዚህ ቋንቋዎችን እናቀርባለን ማለት ነው። እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ? አዎ፣ እስካሁን የሰራነው ኢቫሉዌሽን ታስክ አለ ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ፣ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፐንደንት ኢቫልዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው። የማሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት፣ እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ እፈልጋለሁ። ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው? ይሄ ያው የዋናው የምስረታው ጽንሰ ሀሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኟቸውን ግኝቶች ያው በእንግሊዝኛ ይጽፋሉ። ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል። ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በነኚህ ቋንቋዎች ተወስኖ ከሚቀር መሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይሄን ለመክፈት እንደማለት ነው። ለዚህ ነው ላይክ ዲሞክራታይዚንግ ዌብ የምንለው። ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ የሚተረጉሙ የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ቀርቧል። ሰዎች በምንድን ነው የሚያገኙት? ድረ ገጻችን ልሳን ኤአይ ስላሽ ትራንስሌት በሚል ይህን መተግበሪያ ማግኘት ይችላሉ። ሰዎች ይህንን ስራ በነፃ ነው መጠቀም የሚችሉት። ከድህረ ገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል። አው እሱም ያው በእቅድ ላይ ነው ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮምኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኝን ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል። ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ ሰማንያ የፈጠራ ድርጅቶች መሀል አንዱ አርጎ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁ ውስጥ ያገኛችሁ ጥቅም አለ? እኔም ራሱ ያው እንደ ሰፕራይዝ ነበር መጀመሪያ። ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሀሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት። እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳንን ተጠቅመው ወደ አማርኛ ተርጉመው መጠቀም ይችላሉ። በዚህ ነው እነሱም ወደዛያቸን ያገኘነው ጥቅም በስራችንም ትንሽ ሞራል የመስጠት አይዟችሁ የማለት ያው ሰዎች አላወቁም ነበር ምንድን የምንሰራ። ስለዚህ ይሄ ሲፍት ዲ በድረገጹ የወጣው መረጃ ጥሩ ፐብሊሲቲ ሰጥቶናል። የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላስ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ? ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩን በጣም ቅርብ በመኖሬ በዚህ ጀምረናል። ሀሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የመሽን ትራንስሌሽን ሲስተም የሌላቸው እነሱን የመስራት እቅድ አለን። እንዲሁም በኢስት ኤዥያ አካባቢዎችም እንደዚህ በጣም ብዙ ተናጋጋሪ ያላቸው ግን የሚሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔም የድርጅቴም እቅድ በአፍሪካ እና በኤሲያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው። እንግዲህ አስመላሽ ጊዜህን ሰተህ ልሳን በተሰኘው ድርጅት አማካኝነት አንተና የስራ አጋርህ ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቀን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ። እኔ ትንሽ የቆየና እንግዳዋን እናመሰግናለን። ከጋቢና ቪይ ጋ ናቸው ያላችሁት። የኢትዮጵያ እርቀ ሰላም ኮሚሽንና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት የባህላዊ የእርቅ ስነ ስርዓት ሂደት ውድድር ላይ ወጣት መሰለ ሰለሞን ባቀረበው ጽሑፍ ለሽልማት በቅቷል። ወጣት መሰለ ሰለሞን የእንደርታ ልማት ማህበር ስራ አስኪያጅ እና የጤና ባለሙያ ነው። የኢትዮጵያ እርቀ ሰላም ኮሚሽን እና ቲክፋ ኢትዮጵያ ባደረጉት የውድድር ጥሪ አስር ገጽ የያዘ የመወዳደሪያ ጽሑፉን እንዳቀረበም ይናገራል። በዚህ የባህላዊ የእርቅ ስነስርዓት ሂደት ውድድር ከመላ ሀገሪቱ 1166 ወጣቶች ለውድድር እንደቀረቡም ወጣት መሰለ ሰለሞን ይናገራል። ዘጋቢያችን አለም ፍስሀ ዘገባ አለው። የኢትዮጵያ እርቀ ሰላም ኮሚሽን እና ቲባክ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት ባህላዊ የእርቅ ስነ ስርዓት ሂደት ውድድር ወጣት መሰለ ሰለሙን ባቀረበው ጽሁፍ ለሽልማት ወቅተዋል። ወጣት መሰለ ሰለሙን የእንደርታ ልማት ማህበር ስራ አስኪያጅ እና የጤና ባለሙያ ነው። የኢትዮጵያ እርቀ ሰላም ኮሚሽንና ቲባክ ኢትዮጵያ ባደረጉት የውድድር ጥሪ አስር ገጽ የያዘ መዋዳደሪያ ጽሁፍ እንዳቀረበ ይናገራል። በዚህ ባህላዊ የእርቅ ስነ ስርዓት ሂደት ውድድር ከመላ አገሪቱ 1126 ወጣቶች ለውድድር እንደቀረቡ ወጣት መሰለ ሰለሙን ይናገራል። አገር አቀፍ ነበርና አገር አቀፍ ውድድሩ ማስታወቂያው ሲደርሰኝ እኔም ተወዳደርኩኝ። ከነዛ ውስጥ አንዱ አካል ሆኜ ለመወዳደር እድል አገኘሁኝ እና የነበሩ ተወዳዳሪዎች አንድ ሺ አንድ መቶ ስልሳ ስድስት ወጣቶች ነበሩ። ከመጀመሪያው ማለት ነው። ከዛ ወደ ሁለተኛው ዙር ያለፍን ደግሞ ሶስት መቶ ስልሳ ወጣቶች ወደ ሁለተኛው ዙር አለፉን። እንደዛ እየተጣራ እየተጣራ መጨረሻ ላይ ሀያ አምስት ሽልማት የሚሰጣቸው ሀያ አምስት መጨረሻ ቀራል። ስለዚህ ከነዚህ ውስጥ አንዱ ሆንኩኝ። ከትግራይ ክልል ያው በብቸኝነት አንደኛ ወጣሁኝ። በሀገር አቀፍም በተመሳሳይ ከሀያ አምስቱ መሀል ቢያሸንፍ ተሳትፍ ያለው ማለት ነው። ወጣት መሰለ ለውድድር ያቀረበው ጽሁፍ ባህላዊ እንደርታ አርቅ ስነ ስርዓት የሚዳስስ ነው። መሰለ ባቀረበው ጽሁፍ ከአንድ ሺ አንድ መቶ ስልሳ ስድስት ተወዳሪ ወጣቶች አንደኛውና በሁለተኛው ዙር ማጣሪያ በማለፍ ከሀያ አምስት ተሸላሚዎች አንድ ለመሆን በቅተዋል። መሰለ ያቀረበውን ጽሁፍ ይዘታው በአጭሩ እንዲህ ይገልጠዋል። ዋና ይዞታው ምንድን ነው? የእንደርታ እርቅ በሰላም፣ በአንድነት በህዝቦች መካፈት ትስስር ላይ ሰፊ ፕሮግራምና ሰፊ የእርቅ ስነ ስርአት ያለው ስርአት በመሆኑ ይህንን ስርአት ተግባራዊ እንዲሆን በተለይ በእንደርታ ታጥሮ የቀረ ሳይሆን ደንበር ተሻጋሪ የእርቅ ስነ ስርአት ነው። እንደገና ደግሞ ለዘላቂ መፍትሄ፣ ለዘላቂ ሰላም ወሳኝ ስርአት በመሆኑ ብዙ ዝርዝሮች አሉት፣ ግን ባጭሩ የእንደርታ እርቅ ለዘላቂ ሰላም በጣም ወሳኝ በመሆኑ፣ ሁለተኛ ድንበር ታሻጋሪ ነው፣ ማለት ከእንደርታ ውጭ በሙሉ በሀገሪቱ፣ በተለይ አዋሳኝ የሰሜኑ ክፍል እና የአፋር ኤርትራም ጭምር ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂ እና ተአማኒ ስነ ስርአት በመሆኑ እሱን ነው ይዤ የቀረበ ባህላዊ የእንደርታ እርቅ ስነ ስርአት እንደ መስል አገላለጥ ድንበር ማሻሻያ ጋር ነው። ከእንደርታ ወረዳ ውጭ በተለያዩ ወረዳዎችና ሀገሮች ይሰራል። ባህላዊ የእንደርታ እርቅ የሚያደርገው ወጣት መስለ እንዲህ ይገልጸዋል። ሂደቱ አንደኛ ምንድን ነው የእንደርታ እርቅ? እርቅ ሲፈለግ የበደለውን በዳዩም ቀርበው በደንብ ተጣርቶ ጥፋተኛው ጥፋተኛ ነህ ተብሎ ተወስኖለት ካሳ የሚከፍልበት ይቅርታ የሚጠይቅበት ከውስጡ ከልቡ ተጸጽቶ ነው። መጀመሪያ ለእርቅ የሚቀርበው አካል እኔ አጥሶቻለሁ፣ ተሳሶቻለሁ፣ ይህንን አድርግ ያለው እና በስህተቴ ተጸጥቻለሁ፣ አልደግምም፣ ምህረት ይሰጠኝ ብሎ ሲል ነው ወደ እርቅ የሚመጣው። ሌላኛው ለየት የሚያደርገው ምንድን ነው? ከንደርከ ውጭ ወደ ሌላ አካባቢ ሰፊ አካባቢ የማስታረቅ ልምድ አላቸው ጥበብ አላቸው እና ፍትሀዊ በመሆናቸው በጣም ይታመናሉ። በዚህ ያው ባለፈው ሁለት ሺህ አስር ከጅቡቲ ሀገር በተሞክሮ ልውውጥ አቦ ገረብ የሚባሉትን የሀገር ሽማግሌዎች የእንደርታ ምርጥ ተሞክሮ ለመውሰድ የመጡበት አጋጣሚ ነበር እና ይሄ ለየት የሚያደርገው እነዚህ ናቸው። ሁለተኛው የሀገር ሽማግሌዎቹ ሲመረጡ በተለይ አቦ ገረብ በእንደርታ አካባቢ ያሉትን ይመረጡና በእንደርታ አካባቢ በህዝቡ የተመረጡ እንደገና ድጋሜ በሌላው አካል ይመረጣሉ። ለምሳሌ በአፋር ከሆነ በአፋሮችም ይመረጣሉ፣ በአማራም ከሆነ እንደዚህ። ይህንን ለየት ያደርገዋል ከሌሎች አቦ ጎረቦች ወይ እንደ የባህላዊ እርቅ። ይህ ባህላዊ እንደርታ የእርቅ ስነ ስርአት፣ ትንሽ እንቅፋት ከሚያጋጥመው በስተቀር አሁኑም በስራ ላይ ነው ይላል ወጣት መሰለ አለ። አሁንም ስራ ላይ ያለ የሥነ ስርአት እርቅ ነው፣ በትግራይ ክልል የሚታወቅ በሁሉም አካባቢ ግን በታርቅማ የማያውቅ የለም። ሁሉም የሚስማቡበት የሚፈልጉበት ወይ የሚጠቆምበት ስርዓት ስለሆነ ስቲል እስካሁን ስራ ላይ ያለ ስርዓት ነው። ምክንያቱም እንደነገርኩ ሁለት ሺህ አስር አሁን ከሁለት አመት በፊት ማለት ነው ከጅቡቲ ሀገር ለተሞክሮ ልውውጥ መጥተዋል የእንደርታ እርቅ ቤት ስለሆነ አቦ ገረብ ተሞክሮ ልውውጥ ማለት ነው። ሁለተኛ እስካሁንም ፍርድ ቤቶች ብትሄድ ጽሁፋቸው እዛ ላይ ያሉ መጀመርታ እርቅ እንደርታ ወደዚህ ከመግባታችን በፊት በእንደርታ እርቅ ፍቱት የሚል ጽሁፎች ነው ያሉ አሁንም ድረስ ማለት ነው። ለዚህ መንግስትም በትኩረት እየሰራለት ያለ እንዲስፋፋ እንዲታወቅ እያገዘ ያለበት እንትን ነው ና ተግባር ላይ አለ። ነገር ግን እንደ ጥንቱ እንድሮ መቶ ፐርሰንት ትክክል አለ ወይ ካልከኝ የተወሰነ እንትኖች ይኖሩታል። የአንዳንድ የጸጥታ አካላት ኢንተርፊር በታልቃ እየገቡ የተወሰነ እንትኖች ይኖራል እንጂ ስራ ላይ ያለ ስርአት አክቲቭሊ ስራ ላይ ያለ የባህላዊ ስነ ስርአት እርቅ ነው የእንደርታ እርቅ። ይህ በወጣቶች መካከል የተደረገው ባህላዊ የእርቅ ስነስርአት ውድድር መካሄዱ ለሀገሪቱ ፋይዳ አለው ይላል ወጣት መሰለ ሰለሞን እንግዲህ ያለው ፋይዳ ምንድን ነው? ዘላቂ መፍትሄ ከተፈለገ ትክክለኛ ውሳኔ ከተፈለገ የእንደሳ እርቅ በጣም ሰፊና ጥልቀት ያለው ስርዓት በመሆኑ ጥፋተኛ ጥፋተኛ ነው ብሎ ለማስታረቅ ሰላም ለመፍጠር በጣም ወሳኝ ስርዓት ስለሆነ የእንደሳ ብቻም ሳይሆን የሌሎችም አካባቢ ስርዓቶች በጣም ተአማኒ እና በንጽህና በተላልቆች የሚፈጸም ስለሆነ በጥልቀት ተሰርቶበት የፌዴራል መንግስትን የክልሎችን መንግስት በደምብ ሰርተውለት አሁን የሚታየው የሀገሪቱ ትርምስ የሚሆን የሀገሪቱ አለመስማማት ብዙ ምልክቶች ወደ ሰላም በመምጣት ከተፈለገ በጥንታዊ ባህላዊ ስነ ስርዓቶች በደምብ ታይቶ እርቀ ሰላሙ ዘላቂ እንዲሆን ትክክለኛ መፍትሄ እንዲሰጥ፣ ሀገሪቱ ወደ ልማት ወደ ሰላም ወደ ተሻለ የኑሮ እና የዋስትና የሰላም እንዲፈጠር እነዚህ እርቅ ስነ ስርአቶች እንዲሰራላቸው እኔ በቦኩሌ በአቅሜ የቻልኩትን ለመስራት እቅዳለኝ። በዚህ ቢደረግ ወሳኛው ብዬ አስባለሁ። ወጣት መሰለ ሰሩም እንደ እንደሰጠኝ ማብራሪያ እጅግ አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ አለም ፍስሐና እንግዳውን እናመሰግናለን። ከአሜሪካ ድምፅ ዋሽንግተን ዲሲ ጋቢና ቪኤ መደመጡን ይቀጥላል። ምርጫችሁ ስላደረጋችሁን እናንተንም እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ማላዊ ይወስደናል። በማላዊ የሚገኙ ዕድሜያቸው ከ45 ዓመት በላይ የሆናቸው እናቶች ሶላር ማማ ወይም የፀሐይ እናቶች እየተባሉ እየተጠሩ ይገኛሉ። ምክንያቱ ደግሞ በማላዊ ዋና ከተማ ሊሎንጎይ ዙሪያ ከታዳሽ የተፈጥሮ ኃይሎች መካከል አንዱ የሆነውን የፀሐይ ኃይልን በመጠቀም ከ ሁለት መቶ በላይ ቤቶችን ማብራት መቻላቸው ነው። የአሜሪካ ድምፁ ላሜክ ማሲና ዘገባ እንደሚከተለው ተሰናድቷል። በማላዊ ገጠራማ ትንሽ መንደር ውስጥ የሚኖሩና እድሜያቸው ከ45 ዓመት በላይ የሆናቸው ሴቶች የሶላር ብርሃን መስጫ መሳሪያ ጥገና ስልጠና አግኝተዋል። ለሚያያቸው ያልተማሩ እናቶች የሚመስሉት ሴቶች የሶላር መሐንዲሶች ናቸው። በማላዊ አስር በመቶ የሚሆነው ህዝብ ብቻ የኤሌክትሪክ ኃይል አቅርቦት ያገኛል። ቬሶ የተሰኘው የዓለም የበጎ ፈቃደኞች ተቋማት ድርጅት ታዲያ ከገጠራማው የማላዊ ክፍል እናቶችን ወደ ህንድ ሀገር በመላክ ታዳሽ የተፈጥሮ ኃይል ከሆኑት መካከል የሶላር ፓነል ወይም የፀሐይ ኃይል መሰብሰቢያ ጥገና ተምረው እንዲመጡ አድርጓል። ማትስንጌ ኒጎሊ በማላዊ የዓለም የበጎ ፈቃደኞች አገልግሎት ተቋም አባል ናቸው። ስለ ስልጠናው እንዲህ ያስረዳሉ። ምንም ትምህርት የሌላቸውን ሴቶች ያሰለጠን ነው እውቀት በመማሪያ ክፍሎች ውስጥ ብቻ እንደማይገደብ ለማሳየት ብለን ነው። ሰዎች እንዲያውቁት የምንፈልገው ሴቶች ራሳቸው የሶላር መሐንዲስ መሆን እንደሚችሉ ነው። ስለዚህም የመረጥናቸው ሴቶች ዕድሜያቸው ከ ከአርባ አምስት ዓመት ያለፈና ከአምስተኛ ክፍል ያልዘለለ የትምህርት ደረጃ ያላቸውን ነው። እነዚህ እናቶች በአካባቢያቸው ሶላር ማማ ወይም የፀሐይ እናት እየተባሉ መጠራት ጀምረዋል። በማላዊ ዋና ከተማ ሊሎንግዌ ዙሪያ ያሉ 200 ቤቶችም በፀሐይ ኃይል በሚሰራ ብርሃን ጨለማን ማሸነፍ ችለዋል። የ55 ዓመቷ አሊኔስ ኒፒያሲ የፀሐይ እናት ከሚባሉት እናቶች መካከል አንዷ ናቸው። በህንድ አገር ስላገኙት ስልጠና እንዲህ ይገልጻሉ ህንድ ሀገር የተማርናቸው በፀሐይ ኃይል የሚሰሩ መገልገያዎችን የመግጠም ክህሎቶች በጣም ጠቃሚ ናቸው ምክንያቱም ለሰዎች እነዚህ በፀሐይ ኃይል የሚሰሩ መገልገያዎቹን አንዴ ከገጠምንላቸው ወይም ከጠገንን በኋላ ገቢ ማግኘት እንችላለንና ይህ መርሃ ግብር የመብራት አቅርቦት በህብረተሰቡ ዘንድ በቀላሉ እንዲኖር እነዚህ እናቶችም የስራ እድል እንዲያገኙ ከማድረጉ በዘለለም በአካባቢው የሚኖሩ ወጣቶችም ሞባይል ቻርጅ በማድረግ ገቢ የሚያገኙበት የስራ እድል ፈጥሯል። በተጨማሪም ተማሪዎች በጠዋት ገብተው ትምህርት እንዲጀምሩ የሚረዳ ሲሆን እናቶቹ ለትምህርት ቤቶቹም የሶላር ፓነሉን እየጠገኑ ይገኛሉ። ኤቴል ፔሪ የሁለተኛ ደረጃ ተማሪ ናት። እነዚህ የሶላር ፓነሎች በጣም አግዘውኛል፣ ምክንያቱም በፊት በፊት ቤተሰቦቼ ችግረኛ በመሆናቸው ምክንያት እቤታችን ኤሌክትሪክ የለም። ቤተሰቦቼ ባትሪም ሆነ ፋኖስ መግዛት አይችሉም። ስለዚህ እቤት ውስጥ ማጥናት አልችልም ነበር። አሁን ግን እዚህ ትምህርት ቤት በመምጣት አምሽቼ ማጥናት እችላለሁ። የፀሐይ እናቶቹ ይህንን እውቀታቸውን ለትውልድ ለማሸጋገርም የማላዊ ወጣቶችን የሶላር ፓነል ምህንድስና እያሰለጠኑ ይገኛሉ። አድማጮቻችን፣ የዛሬው የጋቢና ቪ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ፊያም ሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አድርሱም። ጋቢና ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ትዝታ በላቸው በፕሮግራም አርትዖት፣ ኤልያስ አስማረ በቅንብር ስመኞሽ የቆየ በዜናዎቹ፣ እንዲሁም እኔ ኤደን ገረመው ፕሮግራምን በመምራት አብረናቸው አምሽተናል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። you <laughs>